ጋቢና ጋቢና፣ ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ መካከለኛው ምስራቅ እናመራለን። በሳውዲ አረቢያ ያለህጋዊ የመኖሪያና የስራ ፈቃድ የሚኖሩ ኢትዮጵያውያን ከሀገር እንዲወጡ የሚያስገድድ ውሳኔ ከተላለፈ በኋላ የኢትዮጵያ መንግስትና የማህበረሰብ ተቋማት ኢትዮጵያውያን ወደ ሀገራቸው የሚመለሱበትን መንገድ ለማመቻቸት እየሰሩ ነው። በገጠራማ አካባቢዎች የሚኖሩ ኢትዮጵያውያን ማለትም በሳውዲ የመረጃ ክፍተት መኖሩን ይናገራሉ። አክለውም የረመዳን ጾምን ሳይጨርሱ መንገድ እንደማይገቡ እያሳሰቡ ነው። ከአፍሪካ ደግሞ በየአመቱ ከ50 ቢሊዮን ዶላርስ በላይ የሚገመት ገንዘብ በሕገ ወጥ መንገድ እንደሚወጣ የተባበሩት መንግሥታት ድርጅት እንዲሁም በዓለም ዙሪያ የገንዘብ እንቅስቃሴን የሚያጠኑ ተቋማት ያስረዳሉ። በኢትዮጵያ ከ2005 እስከ 2014 ባለው የአውሮፓውያን ዘመን ከ1.3 ቢሊዮን እስከ 3.2 ቢሊዮን ዶላርስ የሚደርስ ገንዘብ በአማካይ በየዓመቱ መሸሹን እንረዳለን። በዛሬ ጋቢና ሰሞኑን የዝግጅት ክፍላችንን የጎበኘው ቴዲ አፍሮ እንግዳችን ይሆናል። ኪነ ጥበብ ስራ ራስህ ነው የሚመስለው፣ በምንም ሁኔታ ራስህ ሳትሆን የምትመጣበት ሁኔታ ይል። ምክንያቱም ሰው ማንን ይመስላል ቢባል አነጋገሩን ይመስላል ነው የሚባለው። የምታስባቸው አስተሳሰቦች፣ የምትመኛቸው ምኞቶች፣ በአንተ ውስጥ ያለው ነገር ነው ወደ ፈጠራ የሚመጣው። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እየተቀበልን እንገኛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንግዲህ ለምሽቱ ዜናዎች ተመልሰን መተናል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በአውሮፕላን መጓጓዝ የሚወስደውን ጊዜ ለማሳጠር የሚጠይቀውን የነዳጅ ወጪ ለመቀነስና ተጓዦች በበረራ ጥበቃ የሚደርስባቸው ምሬት ለማቅለል በሚል የብሔራዊ የአየር በረራ መቆጣጠሪያ ስርዓቱን ወደ ግል የንግድ ዘርፍ ለማዛወር የያዙትን እቅድ ይፋ አደረጉ። በፌዴራል አቪዬሽን አስተዳደር የሚመራው በመንግስት ቁጥጥር ስር ያለው የአየር በረራ መቆጣጠሪያ ስርዓት ለስቃይ በሚዳርግ መልኩ ድሮ ላይ ቆሞ ያለ ነው አሉ። እንግዲህ እንደ ዛሬው በአመት ቁጥሩ አንድ ቢሊዮን የሚጠጋ ህዝብ በአየር በሚጓጓዝበት ዘመን ሳይሆን 180 ሺህ ተጓዥ በዓመት በሚበርበት ዘመን ከአስርት ዓመታት በፊት የተነደፈ ነው ሲሉ ተችተዋል። የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ዋና ጸሐፊ ድርጅቱ በመጪው ታሳስ ወር ጉባኤው አዲስ መሪ እንደሚመርጥ ገልጸዋል። ይህ እርምጃ ተቀባይነታቸው እያሽቆለቆለ የሄደውን የሀገሪቱ ፕሬዚዳንት ጄኮብ ዙማን ከስልጣን ሊያስወግድ ይችላል። በመጨረሻም በቻይና የዩናይትድ ስቴትስ ተጠባባቂ አምባሳደር ዴቪድ ራንክ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከፓሪሱ የከባቢ አየር ጠባይ ዓለም አቀፍ ስምምነት ሀገራቸውን ለማስወጣት በወሰዱት ውሳኔ ባለመስማማታቸው መሆኑን ገልጸው የዲፕሎማሲ ስራቸውን የሚተዉ መሆናቸውን ተናግረው በድንገት ኃላፊነታቸውን በፈቃዳቸው ለቀዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልምራችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዘርና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ በሳውዲ አረቢያ ያለ ህጋዊ የመኖሪያና የሥራ ፈቃድ የሚኖሩ ኢትዮጵያውያን ከሀገር እንዲወጡ የሚያስገድድ ውሳኔ ከተላለፈ በኋላ የኢትዮጵያ መንግስትና የማህበረሰብ ተቋማት ኢትዮጵያውያኑ ወደ ሀገራቸው የሚመለሱበትን መንገድ ለማመቻቸት እየሰሩ ነው። ግንዛቤ ለማስጨበጥ ዘመቻ ተይዟል። የጉዞ ሰነድ ለማዘጋጀት የሚያስችሉ ቅርንጫፍ የመመዝገቢያ ጣቢያዎችንም የኢትዮጵያ ኤምባሲ እየከፈተ መሆኑን ገልጾልናል። ሆኖም በገጠራማ አካባቢዎች የሚኖሩ ሰዎች የመረጃ ክፍተት መኖሩን እየገለጹ ነው። አክለውም የረመዳን ጾምን ሳይጨርሱ መንገድ እንደማይገቡ እየተናገሩ ነው። መስታወት አረጋው ዝርዝር አላት። ለሚመለከታችሁ ኢትዮጵያውያን ወገኖቻችን ይህ የኢትዮጵያውያን ድምፅ ነው። ሀገርና ወገን እያላችሁ እንደሌለው ወደ ሀገራችሁ ግቡ የሚሉ መልእክቶችን ኢትዮጵያዊ የስነ ጥበብ ሰዎች በሳውዲ ለሚኖሩ ወገኖቻቸው እያስተላለፉ ነው። የሳውዲ መንግስት በሀገሩ ያለ ሕጋዊ የመኖሪያና የስራ ፈቃድ የሚኖሩ ሰዎች ወደ የመጡበት እንዲመለሱ ያስቀመጠው የዘጠና ቀን የጊዜ ገደብ ሊጠናቀቅ የቀሩት ከሀያ ቀናት ያነሱ ናቸው። የኢትዮጵያ ኤምባሲና የማህበረሰብ ተቋማትም ለኢትዮጵያውያኑ መረጃ ለማድረስ ስብሰባዎችን በማሰናዳት ዘመቻዎችን በማስተባበርና የምዝገባ ጣቢያዎችን በማስፋፋት በሰፊው እየሰሩ ነው። ያለውን ተካፍሎ የሚያቃምስ አባት ካፏ ነጥ ላይ የምታጉርስ እናት፣ ወንድም ጋሼ ሲል የመከታ አንደበቱን የሚያኮራ እታለም ስትል ካፏ ማርጠብ የሚል ወዳጅ ዘመድ እያለ ታዲያ ምን ነው በባዕድ መሬት። አቶ ፈይሰል አሊ፣ በኢትዮጵያ ኤምባሲ የዲያስፖራና የቆንስላ ጉዳዮች ኃላፊ፣ አስቀድሞ የተሰሩ ስራዎችንና አሁን ያሉ ሁኔታዎችን እንዲህ አብራራሉ። ለእኛ ያው የሳውዲ መንግስት ምን እያሰበ እንደሆነ ገና መረጃን እንደሰማን ለሀይማኖት አባቶች ለተለያዩ የልማት ማህበራት፣ የኮሚኒቲ ማህበራት አመራሮች ለሴቶች እና ለወጣቶች ማህበራት አመራሮች እንዲሁም ለአገር ሽማግሌዎች እና ለሃይማኖት አባቶች በደንብ አድርገን ገልጸናል። መንግስት መንግስታችንም ስለዚህ ጉዳይ በቂ መረጃ እንዲያገኝ አድርገናል። ያን ካደረግን በኋላ የእኛን ማህበረሰብ በተሰጠው ጊዜ ገደብ ውስጥ በአስቸኳይ ቀደም ብሎ የሚያስፈልገውን መሰር አሟልቶ ወደ ሀገር ቤት እንዲሄድ የሚያስፈልገውን ተከታታይ የትምህርትና የቅስቀሳና የማሳመን ስራዎች እሱ ብቻ ሳይሆን ዜጎቻችን በሰፊው የሳውዲ ግዛት በተለያዩ አካባቢዎች ስለሚኖሩ በዋና ዋና ከተሞች ከሪያድና ከጅዳ ውጪ በሌሎች ሰባት አካባቢዎች በአጠቃላይ ወደ ዘጠኝ የአገልግሎት መስጫ ማዕከላትን በመክፈት የዲፕሎማቶችን በመመደብ ከሀገር ቤትም ተጨማሪ የሰው ኃይልም አስመጥተን ሰፊ ስራ እየሰራን ያለነው። በሪያድ የሚገኘው ኤምባሲ ከኢትዮጵያውያን ማህበርና ከሃይማኖት መሪዎች ጋር በመሆን የምዝገባ ጣቢያዎችን ቢያስፋፋም ሰልፉ ረጅምና ሂደቱ ደግሞ መስተጓጎል ያለበት ነው የሚሉ በርካቶች ናቸው። በተለይ በገጠራማ አካባቢዎች በግብርናና በከብት እርባታና ጥበቃ ስራ ላይ ተሰማርተው የሚኖሩ ኢትዮጵያውያን ካሉበት ቦታ ርቀትና ከቴክኖሎጂና የመገናኛ ብዙሀን አለመገልገል የተነሳ ጉዳዩን እንደ አሉባልታ እየተመለ የሚመለከቱት እንደሆነ ይገልጻሉ። በተጨማሪም የረመዳንን ጾም ሳይጨርሱ መንገድ የመግባት ሀሳብ እንደሌላቸው ይናገራሉ። ሙዜልስ ከሚባል ገጠራማ አካባቢ ስሙ እንዳይጠቀስ የጠየቀ ኢትዮጵያዊ እንዲህ ይላል። ህዝቡም እህቶቻችን ነም ወንድሞቻችን ነም ትንሹም ትልቁም የሚሰራው ወደፊት ገንዘቡንም ልኳን ባይሆም ሁኖ ሮመዳንን ሰርተን እንገባለን ነው የምንውለው። ከሮመዳን ወዲህ ደግሞ ቀኒቱ ልታበቃ ነው። ከሙዜልስ አካባቢ ከወልዲያ እንደመጣቸው የምትናገረው ሁሌ እና ከላይ የሰማነው አስተያየት ሰጪ በአንድ ላይ በኢትዮጵያ መንግስት ተመላሾችን መልሶ ለማቋቋም ከዚህ ቀደም የተሰሩ ስራዎችንና አሁን የሚሰጡ ተስፋዎችን አስመልክቶ እንዲህ ብለዋል። ባለፈው ስንወጣ አገር ይህን ለቀን ስንሄድ ሀገር በአንድ ተጎጀሉና መቋቋሚያ እንሰጣችኋለን፣ ማጤሻ እንሰጣችኋለን፣ የቤት መስሪያ ምናምን ስንባል የለም፣ ችግር የለም። የዚያን ጊዜ ግን ይሻላል ለመለው ዘጠኝ መቶ ሰጥተዋል ያለውም ዘጠኝ መቶ ላይ ጨምሮ ባብጃችን ንቅብተረን ካሁን በሽወጠን ማለ ልክ እንደዛ እንዳይሆን ኮ ጥያቄ። ሳውዲ አረቢያ ህጋዊ የመኖሪያና የስራ ፈቃድ የሌላቸውን ኢትዮጵያውያን ወደ ሀገራቸው ለመመለስ ባሳለፍነው ሳምንት የኢትዮጵያ አየር መንገድ ከግንቦት ሀያ አራት ቀን ጀምሮ ከዚህ ቀደም ከነበረው ሳምንታዊ ሀያ አንድ በረራ ወደ ሀምሳ ሁለት የበረራ ቁጥሩን ማሳደጉን አስታውቋል። በሪያድ የሚገኘው የኢትዮጵያ ኤምባሲ የዲያስፖራ እና የቆንስላ ጉዳዮች ኃላፊ አቶ ፈይሰል አሊ የሳውዲ መንግስት በጊዜ ገደቡ ለማይወጡ ዜጎች ጥብቅ ቅጣት እንደሚጠብቃቸው ማስታወቁን ይናገራሉ። በቸልተኝነት የቆየ የውጭ ዜጋ ካለ በተቀመጠው የቅጣት የገንዘብና የእስራት ቅጣት መሰረት ባለው የፍትህ ስርዓት እየተያዙ ለፍርድ እንደሚቀርቡ፣ ለእስራትም ለገንዘብ ቅጣት እንደሚደረጉ ነግረውናል። ከዛ ውጪ ህጋዊነትን ሳይላበሱ በየትኛው የስራና የተለያዩ አገልግሎቶች የመኖሪያ ቤትን ተከራይቶ ወይም ደግሞ ተጠጊቶ መኖርን ጭምር የማይችሉበት ሁኔታ ሊከሰት እንደሚችል፣ ይሄ ከሆነ ደግሞ እነዚህ የሚመለከታቸው ዜጎች ለከፍተኛ ችግር እንደሚጋለጡ፣ ይሄ ከመሆኑ በፊት ግን ሰፊ ቅስቀሳና የማሳመንና ወደ ሀገር የመለስ ስራዎችን መስራት እንዳለብን ነግረውናል እኛም በተነገረን መሠረት እየሄድን ነው ያለው እታለም ስትል ካፏ ማርጠብ የሚል ወዳጅ ዘመድ እያለ ታዲያ ምን ነው በባዕድ መሬ ያውም ውጡልኝ ሲባል አንያችሁ ተብሎ ሲታወጅ ምን ነው ታባ ምን ነው ወንድም ጋሼ ኑ ወገኖቻችን እጃችንን ዘርግተን እንቀበላል ግቡ ግቢ በሚል የሚሰሙ የቅስቀሳ ማስታወቂያዎችን አስመልክቶ አንዳንድ አስተያየቶች እየተሰሙ ነው። በማህበራዊ ድረገጽ ለሚደረጉ ዘመቻዎች በፌስቡክ ከተሰጡ ምላሾች እናሰማችሁ። ለእነዚህ ኢትዮጵያ ውስጥ ኑ ግቡ ምናምን ምናምን እያሉ ለሚደሰኩሩብን ሆድ አደሮች አርቲስቶች ማለት ነው ማለቴ። እኛም ላይ ድራማ መስራት ጀመራችሁ እንዴ? ቆይስኛ ድራማችሁን እያየን እንደው ሰው ባደረግናችሁ በእኛ ፍቅር እዚህ ባደረስ ናችሁ እኛ የሕዝብ ነን እያላችሁ ሙድ እየያዛችሁብን፣ ጭራሽ እኛም ላይ ድራማ ተሰሩ ጀመር። ቆይ እንዴት ነው እስቲ? የተዘጋጀ ነገር አለ ሲቀጥል ደግሞ ማለት ነው እናንተ። ቆይ ዛሬ የተነሳችሁት ሁለት ወር ከአስር ቀን አለፈው እንግዲህ የት ነበራችሁ ያኔ? በሉ አልተባላችሁማ። እናንተ በሉ ስትባሉ እንደፈለጋችሁ እኛን እንደከብትም የምትነዱን ይመስላችኋል። እንዴት ነው? በቃ በመስኮት በቲቪ መስኮት ስላያችሁን፣ እራሳችሁን በምን ሂሳብ ብታየው ነው ማለቴ? እኛ ተደማጭ ነን ብላችሁ እኛ ላይ ሙድ የምትይዙት እንዴት ነው? ምን አይነት ሰዎች ብትሆኑ ነው? እናንተ እኮ ትልልቅ ሰዎች ናችሁ። ልጆች አላ አሏችሁ። ብቻ ትልልቅ ሰዎች ናችሁ። እና እንዴት ነው የማታስቡት? እናንተ እኔ ምን አይነት ሰዎች እንደሆናችሁ ግራ ገባችሁኝ። እንዴት ነው የማታስቡት? እነዚህ እህቶች ወንድሞች እስከዛሬ ድረስ የሚደርስብንን ነገር ታውቃላችሁ። ኢትዮጵያ እኮ ለኢትዮጵያውያን የተፈጠረች ሀገር ነች። እየጠበቅናችሁ ነው። እንኳን ውጡልኝ ተብላችሁ ድሮ የሚቆጨን ነች በሳውዲ የሚኖሩ ኢትዮጵያውያንን በተለይ በገጠራማ አካባቢ ያሉ ከኤምባሲ የሚሰጠን መረጃ አስመልክቶ ላነሳናቸው ጥያቄዎች ሲመልሱ ያ ደግሞ እዛ ርቀ ነው የምንኖረው ቢያንስ የአምስት መቶ የስድስት መቶ ብር ምንገር ነው፣ ወጥተን ያለ ነው፣ ገጠር በረሀ ማለት ነው። በዚህ ባለ ነው ይመጡልና ና አይመጡልንም። ለመመዝገብ፣ እሺ እንዴት ይመጣሉ? አንተ ደግሞ ከተማ ውስጥ ነው። ንግጭነት ያሉትን እህት ወንድሞቻችን ነገር እየተመካክረናል። ልንሄድ ስንል ሮመዳን መጨረሻ ላይ ከተባለ ተባለ ቀኗ እራሱ ራሱ አወሰዱና አዲስ አበባ ነነ አሁንም ዋሉ ጓደኞች፣ እኔ ጋር እንደኔ በበረሃ ግመል የሚጠብቁ እየሰሙ ነው እኔ ጋር አሉ። አሁን ደግሞ ብዙ ነገር የሚናገሩት ነገር አለ። ካልወጣችሁ እስራ ሲያጋጥሟቸዋን እንደዚህ እንደዚህ በቃ ራሱ ሆነ አገርም ሀገርም ራሱ ሀገራችን ችግር አለበት። በቃ ራሱ እስራ ሲያጋጥሟን ወይም የገንዘብ ቅጣት ብሎ ሲወስኑ ያለውን እሺ ይክፈል፣ የሌለው ባህርተኛ የሚመጣው ሰው አሁን እየመጣ ነው ሰው በሶማሊያ አሁን እየመጣ ነው፣ የሚመጣው ሰው አለ ስለዚህ ያነሱ ብያዝ ምንድን ነው የሚደረገው? ይህ ውሳኔስ ምን አይነት ውሳኔ ነው እንደ ብሎ መወዳደር የሚገ fatlachu mtganyt gabina vi ከአፍሪካ በየዓመቱ ከ50 ቢሊዮን ዶላርስ በላይ የሚገመት ገንዘብ ህገወጥ በሆነ መንገድ እንደሚወጣ የተባበሩት መንግስታት ድርጅት እንዲሁም በዓለም ዙሪያ የገንዘብ እንቅስቃሴን የሚያጠኑ ተቋማት ያስረዳሉ። እጅግ መጠነ ሰፊ የሆነ ሀብት በድህነት ከምትገኝ አህጉር እንዴት ይወጣል? አፍሪካ በእርዳታ ከምታገኘው ገንዘብ በእጅጉ የሚበልጠው ሀብት በምጣኔ ሀብትና በዜጎች ኑሮ ላይ የሚኖረውን ተጽዕኖ ሄኖክ ሰማስጌር በዛሬ የንግድና ምጣኔ ሀብት ዝግጅቱ ያተኩሩበታል። ወደዛው እንለፍ። በዓለም ዙሪያ ገንዘብ የሚንቀሳቀስባቸውን መንገዶች የሚያጠናው ግሎባል ፋይናንሻል ኢንቴግሪቲ በተለይ ከአፍሪካ የሚወጣው ሀብት ለድህነት ቅነሳና ለልማት ወሳኝ በመሆኑ ተጽዕኖ ከፍ ያለ መሆኑን ያስረዳል። ድርጅቱ ከተባበሩት መንግሥታትና ከአፍሪካ ኅብረት ጋር በመሆን ግንዛቤ የማስጨበጥና የተቀናጀ የሀብት መከላከያ መንገዶችን ለመከላከልና አሰራሮችን ለማስፈን በጋራ ለመስራት የሚያስችሉ ሁኔታዎችን ያመቻቻል። ጆሴፍ ስፓንጀርስ በዚህ ድርጅት ውስጥ የአፍሪካን የገንዘብ እንቅስቃሴ የሚያጠኑ የምጣኔ ሀብት ባለሙያ ናቸው። ከአፍሪካ በየዓመቱ በአማካይ የሚወጣው 52 ቢሊዮን ዶላርስ በምጣኔ ሀብት ላይ የሚኖረውን አንድምታ ሲያስረዱ ከአፍሪካ አጠቃላይ የንግድ ልውውጥ ዘጠኝ ነጥብ አምስት ከመቶ ድርሻን ይይዛል። በህገ ወጥ መንገድ የሚሸሸው ገንዘብ አስቀድሜ በጠቀስኳቸው ዓመታት በየአመቱ በአራት ነጥብ አምስት ከመቶ እያደገ ነው። ስለዚህ ገንዘቡ ብዙና እያደገ ያለ ነው። ከአፍሪካ ከሚሸሸው ገንዘብ መካከል በወንጀል ማለትም በሙስና በህገ ወጥ የእጽና የሰው ዝውውር እንደዚሁም የመሳሰሉ የገንዘብ ማንቀሳቀሻና ማሸሻ ዘዴዎች ጠቀም ያለ ድርሻ እንደሌላቸው ባለሙያዎቹ ያስረዳሉ። በተለይ የንግድ መረጃዎችና የመንግስታትን ገቢዎች አነጻጽሮና ቀምሮ የተገኘ መረጃ ነው ግሎባል ፋይናንሻል ኢንቴግሪቲ በሪፖርቱ የሚያቀርበው። የሚበዛው ሀብት የሚሸሽባቸውን መንገዶች ስፓንጀርስ ያስረዱ። trade misinvoicing. To move money out of a jurisdiction, you can underprice exports or overprice imports. ቀዳሚው የንግድ ደረሰኞችን ማምታታትና ማጮርበር ነው። ከአንድ ድንበር ገንዘብ ለማሸሽ የውጭ ንግድን ዋጋ በመቀነስ ወይንም የገቢ ሸቀጦች ዋጋን በመጨመር ሀገሮች ሊያገኙ የሚገባቸውን የውጭ ምንዛሪ በሌላ ሀገር ባንክ ማኖር ወይንም ግብር አለመክፈል ናቸው። አንድ ነጋዴ ወይም የንግድ ተቋም ገንዘብ ለማሸሽ ለምሳሌ 100 ዶላር የሚያወጣ የወጪ ንግድ ሸቀጥን በ40 ዶላር እንደሸጠ በማድረግ የተቀረውን 60 ዶላር ገዢው ከዓለም አቀፍ የፍሰት መስመር ውስጥ የግብርና የፋይናንስ ነጻነት ወዳለባቸው ሀገሮች በማዛወር ነው ገንዘቡ የሚሸሸው። ሌላኛው መንገድ ደግሞ የገቢ ዋጋም በመጨመር ተወራራጁ ገንዘብ በውጭ ምንዛሬ እንዲሸሽ ማድረግም አለበት። ኢትዮጵያ በገንዘብ ሽሽት ከአፍሪካ ተጠቃሽ ከሆኑ ሃገሮች አንዷ ስትሆን በኤርትራ ምንም አይነት የንግድ ልውውጥ መረጃ ስለሌለ የሚታወቅ የገንዘብ ሽሽት መጠን የለም። የግሎባል ፋይናንሻል ኢንቴግሪቲው ጆሴፍ ስፓንጀርስ ሁኔታውን እንዲህ ያስረዳሉ። በኢትዮጵያ ከ2005 እስከ 2014 ባለው የአውሮጳውያን ዘመን ከ1 ነጥብ 3 ቢሊዮን እስከ 3 ነጥብ 2 ቢሊዮን ዶላርስ የሚደርስ ገንዘብ በአማካይ በየዓመቱ መሸሹን እንረዳለን። ይህ ደግሞ ከ11 እስከ 29 ከመቶ የሚሆነውን የሀገሪቱን አጠቃላይ የንግድ ልውውጥ መጠን ያክላል። በጣም እጅግ ብዙ ገንዘብ መሸሹን በግልጽ እንረዳለን። ኤርትራን በተመለከተ ግን የንግድ መረጃ ስለሌለ መናገር አንችልም። በሕገ ወጥ መንገድ የሚሸሹ ሀብቶች መንግሥታት ለዜጎቻቸው ሊያቀርቧቸው የሚገባ መሠረታዊ ፍላጎቶችን ለማሟላት ያላቸውን አቅም ያሟጥጣል። እንደ ኢትዮጵያ ባሉ ሀገሮች ሊፈስ የሚገባ መዋለ ንዋይንም ጨምሮ ያሸሻል፣ ድህነትን ያባብሳል፤ በሚል የአፍሪካ መንግሥታትና የማኅበረሰብ ተቋማት ጋር ግሎባል ፋይናንሻል ኢንቴግሪቲ ይሰራል። የመንግሥታቱ ምላሽ ጆሴፍ ስፓንጀርስ ያስረዳሉ። በቁም ነገር የሚወስዱት አሉ፣ ነገሩን ችላ የሚሉም ያን ያህል ናቸው። ሕገወጥ የገንዘብ ፍሰትን ማቆም ለአፍሪካ እርዳታ ከመስጠት የበለጠ አስቸኳይ ጉዳይ ነው ይላሉ ባለሙያዎቹ። ጋቢና ቪኦኤ ነው። የዛሬም በድጋሚ የጋቢና እንግዳ ኢትዮጵያዊው ሙዚቀኛ ቴዲ አፍሮ ቴዎድሮስ ካሳሁን ይሆናል። ብዙ ጊዜ ጋቢና ሲሳፈር ከኋላ ወንበር ጎን ጎማ ላይ የምናስቀምጠው ባልደረባችን ይህንን የጻፈው ሄኖክ ነው። አድማጮች ያዙልኝ፣ በኑሮ በፍቅር ብዛት ነው እዛ የምናስቀምጠው። በኑሮ ሙዚቃ፣ ታሪክና ፖለቲካ ዙሪያ ከቴዲ ጋ ያደረገውን ውይይት በተከታይ እናቀርባለን። እንድትከታተሉት ከወዲሁ ጋብዘናል። የቴክኒክ እክል ገጥሞናል። የቴዲን ቃለ መጠይቅ ከአሉላ ጋር ያደረገውን እንግዲህ በዚህ ሳምንት ስናሰማችሁ ነው የቆየ ነው። ዛሬ የምናሰማችሁ ክፍል ሶስትን ነው። በሁለት ነገር ነው አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል። አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን የችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት አንድ ሰው፣ አንድም ደግሞ መረዳት ካለ ተለያየ ብሄር፣ ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነው እና እዛ መጠን ነው ማየ ነው ስለ መነቃቃት የፍቅርን ያህል የአንድነትን ያህል የታሪክን ያህል ትዘምራለህ፣ በዘፈኖች ታንጸባርቃለህ። ወጣቶችን በቀናው መንገድ እንዲሄዱ፣ ሰላም እንዲመጣ በብዙ ስራዎች ውስጥ ጎልቶ የሚሰሙ ድምጾች ናቸው። አንተ በምን ትነቃቃለህ? ምን ጊዜም ጥሩ ነገር ሳስብ፣ ጥሩ ነገር ስሰማ ነው። እንደውም የመስራት ፍላጎት የሚነሳው ለምሳሌ ወይ ስልክ ደውሎ ከላይ ታመመ ከላይ መውጠ ወይ ደግሞ ጥሩ ያልሆነ ያ ኤነርጂው ይጋባባሃል ራሱ እና ያወርደኛልሱ ጥሩ በማሰብ ነው ብሎ ትልቅ ጥሩ መንገድ እና ትልቁ መንገድ ብዬ የማስበው ትልቅ ኃይል ይሰጣል። እሱ በዛ መንገድ ነው ጥሩ ነገር ማሰብ፣ ጥሩ ነገር መጫወት፣ መነጋገር፣ ህይወትን መካፈል ብቻችን አይደለም ምንኖረው ሁላችን፣ እና በዚህ መንገድ ነው። ወደ ሙዚቃዎች እንሄድ። የሙዚቃ ምርጫዎች ራስ የገዛ ስሜትን ጭምር እንግዲህ መነቃቃቱ በአንድ መንገድ ምናልባት ከምትሰማቸው ሙዚቃ ምርጫዎችም ጋር ከተገናኘ፣ ሌሎች የጥበብ ስራዎች እና የሌሎች ሰዎች ስራዎች የሚስቡ የሚማርኩህ ካሉ ከዚህ ቀደም የወጣቶችን አውርተናል። በቀደመ ውይይታችን የሚስቡ ሙዚቃዎች ምን አይነት ናቸው? የምታነሳቸው ደጋግመ ብዙ ጊዜ መኪና ውስጥ ወሌላ ቦታ ስትሰማ የምታገኘውም ካለ ሙዚቃ በብዙ ሁኔታ ነው እንግዲህ ልትወደው የምትችለው ከበፊት ጀምሮ በምትሰማው ከልጅነት ጀምሮ ያላል በጥሩ ትስታዎች ውስጥ ያሉ ከምንም በላይ እኔ እንግዲህ ብዙ ዘፋኞች ዘፈን ነው ብትወደው ድሮ ጀምረ እነ ጥላሁን ገሠሠ፣ ሙሉቀ ቀጥሎ ደግሞ እንግዲህ በሚቀጥለው ደንቦ ትውልድ ያሉትን የተለያዩ ቴዎድሮስ ታደሰ፣ ኤፍሬም፣ አስቴር አወቀ እንዲህ እያልክ ወደዛ ነው ብዙ ጊዜ የምሰማው። እነሱ ነው ብዙ ጊዜ ሀይሉ መርጊያ ደግሞ እንደዚህ ቅድም ሳሰማ የነበረው ያሰማው ቆየ በሰዎቹ የተጫወተ ደግሞ ከእንግሊዝኛ ድሮ ኦንሊስ ነገሮች በጣም በጣም እነሱ ሰወል አላቸው በጣም ደስ ይሉኛል። እነሱ ብዙ ነው ሙዚቃ የምትሰራበት ሁኔታ ውስጥ እጅግ በደንብ ይታያል። እንደ ድምጻዊ በድምጽ ብቻ አትወሰንም። የግጥም ስራዎች የሙዚቃ ድርሰቶች ያንተ ናቸው፣ ዜማ ድርሰቶች ያንተ ናቸው። ቅርብር ውስጥም እጅን የምታስገባ ይመስለኛል። ምን ያህል እንደምታስገባ አንተ ትነግረናል። ምንድን ነው እዛ ደረጃ እንድትሳብ የሚያደርግ ብዙ ጊዜ የተወሰኑትን ስራዎች መስራትና መተውም አለ። ግን ጥሩ ስራ ስለሰራ ልንከራከር አንችልም። እንግዲህ ከተሰጦ ጋር እያያዛል። ግጥም የምትጽፈውም ተሰጦ ሲኖረህ ነው። ዜማ የምትሰራውም የምትሰፍ ነው። ከዛ ባለፈ ደግሞ የፕሮዲሰር ጸባይ ያለው ደግሞ ተሰጦ አለ። እንደዚህ አይነት ተሰጦ ካላቸው ለምሳሌ እንዲረዳን ቀደም ሲል እነ ሙሉ ቀን መለሰ ሙዚቀኝነትንም ስራ ነበር። አብረው የሚሰሩት በትራምፔት በአፉ እያለ ኢንትሮ መግቢያ ሙዚቃ ሁሉ ይፈጥራል። እንደ አሊ ቢራም እንደዚህ አይነት ሰው ነው። ሌሎችም ብዙ ብንጠቅስ ሌሎች የሰጧቸውን ድርሰቶች እንኳን እስከ መቀየር ሄዳሉ። ሌሎች የሰጧቸው ነው፣ አብራ የምትሰራው ነገር ነው። ምናልባት የድርሻ መጠን ልዩነት ይኖራል። ምክንያቱም በባለሙያ ቦታ ብቻ አይደለም በአድማጭም ቦታ ነው ያለኸው፣ በባለሙያም ቦታ ነው ያለኸው። ሀሳብ በትክል መለዋወጥ አለብህ አሁን ወደሚፈለገው ነጥብ ላይ ለመድረስ እሱ ጋር ለመድረስ ትግሉ ማናደረገው ማን ፈጸመው አይደለም፣ ውጤቱ የት ጋር ያምራል። እና በዛ መጠን እንግዲህ እኔም ሳተፋለሁ፣ አቅሜ በፈቀደ መጠን። የትኞቹን ትሰራለህ? ቅንብሮች ውስጥም ትገባለህ? አዎ፣ ብዙ ሀሳቦች ይሰጣሉ። ብዙ ዜማ ስትደርስ የቀደሙት የዜማ ደራሲያን አንዳንድ የሚጫወቱት የሙዚቃ መሳሪያ ካለ ይዘው በዛ ማድረግ አለ። እንግዲህ ወደኋላ ወደ ፍጨቱ መመለስ ቅድም እንደምትለው በድምፅም ሊሆን ይችላል። ምን ታደርጋለ? ዜማ ስትደርስ እንዴት ነው ዜማዎችን የምትይዛቸው? ኪቦርድ ጫወታለሁ። በኪቦርድ ነው ዜማ ማውጣው። አንዳንዴ ደግሞ በቃሌ ነው ማውጣው። ከዛ ደግሞ በኪቦርድ እንደገና ማጠናከር አለ። ብዙ ነገሩን እዛ አብላልተህ ነው ወደ ስቱዲዮ መሄድ ያለብህ። እንደዛ ነው ምሰራው። የሙዚቃ ነገር እንግዲህ ከምትወስደው ኃላፊነትም ጋር ይመጣል። ቅድም የታዳሚውን የአድማጩንም ፍላጎት ከግምት እንደምታስገባ ገልጸሃል። በምትሰራቸው ስራዎች የምትመርጣቸው ጭብጦችም ላይ ያነነት ዝንባሌህ ሊያሳይ ይችላል። በተለይ የምትመርጠው ነገር አለ። ቀደም ብለን ካነሳናቸው ደጋግመህ ከምታያቸው በኢትዮጵያ ታሪክ ውስጥ ትልልቅ ስፍራ አላቸው ብለህ የመረጥካቸውን ባለ ታሪኮች አጉልተህ እንደምታመጣው እንደ ባህሪህ ሊታይ ሊገለጽ የሚችል ነገር አለ። በነገራችን ላይ ኪነ ጥበብ ስራ ራስህ ነው የሚመስለው። በኪነ ጥበብ ስራ ውስጥ በምንም ሁኔታ ራስህ ሳትሆን የምትመጣበት ሁኔታ የለም። ምክንያቱም ሰው ማንን ይመስላል ቢባል አነጋገሩን ይመስላል ነው የሚባሉ። የምታስባቸው አሳሰቦች፣ የምትመኛቸው መኘቶች፣ በአንተ ውስጥ ያለው ነገር ነው ወደ ፈጠራ የሚመጣው ከዛ ውስጥ ነው የሚቀዳው። ሌላ ቅድም እንዳልኩህ ደግሞ በአድማጭም ቦታ ሆኖ የምልህ ነገር ምናልባት ግልጽ ለማድረግ ከተመልካችም ከአድማጭም ጋር የምትገናኘው ከራስ ጋር የተገናኘህበት መጠን አለበዛ ኮመርሻል ይሆነ። ልክ አንተ ነፍስህ የሚያስደስትህን ነገር ስትከተል ሰዎች ነፍሳቸው የሚፈልጉትን ነገር ያገኛሉ። እዛ ጋር ነው የምትገናኙት። በፍጹም ታማኝነት ነው ከልብ ማድረግ ያለብን

አስተያየቶቻችሁ ፌስቡክ ላይ እየደረሱን ነው። ሀናን ቆንጆ ሰላም ሰላም ምርጦች ብላለች። የእኛ ምርጥ ተከታታያችን ነች። እናመሰግናለን። በልጅቷ ሀሳብ አልስማማም። እንዴት ነው ነገሩን? እነሱ ምን አጥፍተው ነው እንደዚህ ቅሬታ የሚሰማው? ትላለች። ሌሎች አስተያየቶችም አሉ። ወይ ጉድ ከመንግስት ባለስልጣናት ጋር ነው ወይ የሚወግኑት? አርቲስቶች እኮ ለህዝቡ መሆን አለባቸው የሚለው ደግሞ ዘሪሁን ሽፈራው ሽፈራው ነው። እናመሰግናለን። ወደ መጨረሻው ዘገባ እንለፍ። አዎ በአለም ዙሪያ እድሜያቸው በአስራዎቹ የሚገኙ ከሚሊዮን የሚበልጡ ወጣቶች መከላከል በሚቻሉ በሽታዎች ህይወታቸው ያልፋል፣ የዓለም የጤና ድርጅት አዲስ ባወጣው መረጃ እንዳመለከተው። የካርል ፒርሰን ዘገባ ሄኖክ ሰማዝጌር ያቀርባል። የእናቶችና ሕፃናትን ጤንነት ለመጠበቅ የተደረጉ ጥረቶች ስኬቶችን እያስመዘግቡ ነው። የወጣቶችን ጤና በተመለከተስ ዶክተር አንቶኒ ኮስቴሎ እንደሚሉት የወጣቶች ጤና ጥበቃ ቸል ተብሏል። ዕድሜያቸው ከ10 እስከ 19 የሚሆን አዳጊ ወጣቶችን ብንመለከት 1.2 ሚሊዮን የሚሆኑ በያሞቱ ይሞታሉ። በየቀኑ 3000 ማለት ነው። አስቡት፣ አስር ጃምቦ ጀት ሙሉ ወጣት ያልቃል። ዶክተር ኮስቴሎ የዓለም የጤና ድርጅት የእናቶች ሕፃናት፣ ልጆችና አዳጊ ወጣቶች ጤና ክፍል ኃላፊ ናቸው። ደብልዩ ኤች ኦ ከአጋር ድርጅቶች ጋር ሆኖ በቅርቡ ይፋ ያደረገው ጥናት እንደሚያመለክተው እነዚህ ወጣቶች የሚሞቱት መከላከል በሚቻሉ በሽታዎች ነው። በእንደዚህ አይነት ሁኔታ ከሚሞቱት አራት ወጣቶች ሦስቱ እንደ ኢትዮጵያ ባሉ ከፊል ሳሐራማ የአፍሪካ አገሮችና በእስያ የሚኖሩ ናቸው። የመኪና አደጋ ከፍተኛ ድርሻ አለው። አስፋልት ሲያቋርጡ፣ ብስክሌት ሲነዱ፣ ኳስ ተከትለው የመኪና ጎማ የሚመታቸው ወጣቶች ቁጥር ይበረክታል። በሕንድ ለምሳሌ ዘጠና ሺህ ሰዎች በመኪና አደጋ ይሞታሉ። ከዚህ ቁጥር የሚበዙት አዳጊ ወጣቶች ናቸው። ወጣቶችን ለሞት የሚዳርጉ ምክንያቶች በዕድሜ ጾታና ሃይማኖት ይለያያሉ። ለምሳሌ ዕድሜያቸው ከአስራ አምስት ከአስራ ዘጠኝ የሚሆን ወንድ ልጆች በመኪና አደጋ የመሞት ዕድላቸው ተመሳሳይ ዕድሜ ካላቸው ሴት ልጆች ወይም በተመሳሳይ ጾታ ዕድሜያቸው ከሚያንስ ወንድ ልጆች በእጅጉ ይበልጣል። ዕድሜያቸው ከአስር እስከ አስራ አራት የሚሆኑ ወጣት ሴቶች ደግሞ በማዕድ ቤት የሚተነፍሷቸው የማብሰያ ጋዞች ጋር በተያያዘ ሕይወታቸው ያልፋል። ለወሊድ ዕድሜያቸው ሲደርስ ደግሞ ከወሊድ ጋር በተያያዘ የሚከሰቱ እክሎች ለሞት ይዳርጓቸዋል። በተለይ ያለ ዕድሜያቸው የሚዳሩ ሴቶች በተበራከቱባቸው የዓለማችን አካባቢዎች የዓለም የጤና ድርጅት መንግስቶችና የጤና ጥበቃ ሠራተኞች የወጣቶችን ጤንነት ለማሻሻል የሚያስችሉ ሥራዎች ላይ ለማተኮር እየጣረ እንደሚገኝ ዶክተር ካስቴሎ ያስረዳሉ። መንግስታት በወጣት ዜጎቻቸው ጤናና ኑሮ ገንዘብና አቅማቸውን ማፍሰስ ይገባቸዋል። አንድ ሀገር ሊኖራት ከሚችል ትልቅ ሀብቷ ወጣት ዜጎች ናቸው። የትኛውም ሀገር የወደፊት ተስፋ በመሆናቸው የመዋለ ንዋይ ፍሰቱ ይገባቸዋል። የመኪና አደጋን ለመቀነስ በፍጥነት ማሽከርከርን የሚያስቆሙ ሕጎችና የትራፊክ ደንቦችን መተግበር እንደዚሁም ደግሞ የበሽታ መከላከያ ዘመቻዎችን ማጠናከርን ይመክራሉ ባለሙያዎች። የዓለም የጤና ድርጅት ይፋ ባደረገው ጥናት በእያንዳንዱ ወጣት ላይ የሚወጣ አራት ዶላር ከ60 ሳንቲም ለማኅበረሰቡ በአስር ዓመት ጊዜ ውስጥ አስር እጥፍ መልሶ ይከፍላል። የጋቢና ጉዞ እንግዲህ በዚሁ ተጠናቋል። ሄኖክ ሰማ ጊዜን እናስተናግድ ናችሁ። ሞክቢል ያበሮ ዝግጅታችንን መርቷል። የጋቢና ዲጄ ዲጄ ፋጹ ጋር በመሆን እንሰናበታለን። መልካም ምሽት። ነገ እንገናኝ። thank you